የባህል መድረክ ሙዚቃ በመጀመሪያ ሁላችንም አንድ እያደረገን ያለ ነገር ነው፣ ወይም ሲያደረገን የነበረ ብዬ ያግባባናል። ይኸው ከሌላ ሀገር መጥቶ አንድ ሰው ከእኔ ጋር መስራት ሲፈልግ ሙዚቃ ነው በመሀል እያገናኘን ያለ ነው። ግን ከለራችንም ተለያየ ጀርመናዊም ሆነ ኢትዮጵያዊም ሆነ አፍሪካዊም ሆነ አውሮፓዊም ሆነ እኔ የማምነው አንድ ነን ብዬ። ዋናው ነገር ሰውን አንድ የሚያደርገው አስተሳሰቡ ነው። ጤና ይስጥልኝ አድማጮች እንደምንሰነበታችሁ። ጀርመናዊና ኢትዮጵያዊ ሙዚቀኛ በአንድ መድረክ ቀርበው ሁለቱም ከያንያን የሀገራቸውን ባህላዊ ሙዚቃን ይዘው በጋራ አንድ ሙዚቃን አቀናብረው በአንድ መድረክ ሲቀርቡ ምን አይነት ሙዚቃን ሊያስደምጡ እንደሚችሉ ይገምታሉ? ኢትዮጵያዊው ሙዚቀኛ አንድ ነን ይላል። ሙዚቃ የዓለም ሕዝብ የመነጋገሪያ ዋነኛና ቀዳሚ ቋንቋ በመሆኑ በዛሬው ዝግጅታችን አንድ ጀርመናዊ የፖፕ ሙዚቃ ተጫዋችና አንድ ታዋቂ ኢትዮጵያዊ የፒያኖ ተጫዋችን በአንድ መድረክ አዲስ አበባ ላይ ያዘጋጁትን የሙዚቃ ቅንብርና ዓላማውን እንቃኛለን። መልካም ቆይታ። ኩሉዞ በሚል የመድረክ ስሙ የሚታወቀው ጀርመናዊው የፖፕ ሙዚቃ ቀንቃኝ ቶማስ ሁብነር እንዲሁም ማክስ ሄረ ከታዋቂው ኢትዮጵያዊ ወጣት የፒያኖ ተጫዋች ሳሙኤል ይርጋ በጋራ አዲስ አበባ ላይ ሙዚቃን ካቀረቡ በኋላ የዶቼ ቬለው የጀርመንኛ ቋንቋ የባህል መሰናዶ ሰሞኑን ይዞ በቀረበው ዘገባው የጀርመን የፖፕ ሙዚቃ አቀንቃኝ ከኢትዮጵያዊው የፒያኖ ተጫዋች ጋራ በጋራ አንድ ነን በሚል ርዕስ ሰፋ ያለ ዘገባን አስነብበዋል። ዘገባው ሲጀምር በአንድ ክፍል ውስጥ የቆመውን ፒያኖ እየመታ ክፍሉን ውብ በሆነ ሙዚቃ ሞልቶታል ሳሙኤል ይርጋ። ኩሉዞ በሚል የመድረክ ስሙ የሚታወቀው ጀርመናዊው ሙዚቀኛ ቶማስ ሁብነር እና ማክስ ሄረ ተመስጠው ያዳምጣሉ። ኩሉዞ በተለይ እዚህ ጀርመን በሂፕ ሆፕ ጃዝ ሙዚቃ እና ፖፕ ሙዚቃዎች ታዋቂነትን፣ ተደናቂነትን ያገኘ ኮከቡ ሙዚቀኛ ነው። የ36 ዓመቱ ጀርመናዊ ሙዚቀኛ ቶማስ ሁብነር በርካታ የዓለም ሀገራትን ጎብኝቶ አይቷል። ኢትዮጵያን ሲጎበኝ ግን ይህ የአሁኑ ለመጀመሪያ ጊዜ ነው። ወደ ኢትዮጵያ ለመሄድ የበቃውም በገጠሪቱ ኢትዮጵያ ለሚኖሩ አካባቢዎች ንጹህ የመጠጥ ውሃን የሚያቀርበውን ቪቫ ኮን አጓ የተባለውን ፕሮጀክት ለመጎብኘት ነበረ። ሙዚቀኛው ኮልዞ ኢትዮጵያን ለመጎብኘት የተነሳበት አላማ ንጹህ የመጠጥ ውሃን የሚያቀርበውን ቪቫ ኮን አጓ ፕሮጀክትን ለመጎብኘት ይሁን እንጂ በጉዞው ሙዚቃ መጫወት፣ ንጹህ የመጠጥ ውሃ አቅራቢውን ድርጅት ለመርዳት ሌላው የጉዞ አላማም ነበረ። ኩልዞ ታዲያ መዲና አዲስ አበባ ላይ ወጣቱን የፒያኖ ተጫዋች ሳሙኤል ይርጋን ተዋውቆታል። የኢትዮጵያ ሙዚቃ ይላል ኩልዞ በመቀጠል፣ በጣም የተለየ የሙዚቃ አይነት ነው። የተለየ ቅላጼ፣ ለእኔ ይህ በጣም አዲስ ነው ነው የሚጫወተው። የሂፕ ሆፕ ሙዚቃ ነው የሙዚቃ ደራሲም ነው። የኩሉዞ የሙያ አጋር ማክስ ሄረም ኩሉዞ የሚናገረውን እየሰማ ለአዎንታ አንገቱን ይነቀንቃል። ማክስ በጀርመን ታዋቂ ሙዚቀኛና በተለይ በጀርመን ሂፕ ሆፕ ሙዚቃ ዘርፍ ተጠቃሽ የሆነ ሙዚቀኛ ነው። ለማክስ ሄረ ይህ የኢትዮጵያ ጉዞ የመጀመሪያው አይደለም። ኢትዮጵያን እየተመላለሰ ጎብኝቷል። እንዲያውም ከቅርብ ወራቶች በፊት በአዲስ የሚያሳትመውን የሙዚቃ በም ፊልም በከፊል ኢትዮጵያ ውስጥ ነው ያስቀረጸው። በጀርመነኛ ሙዚቃው በእርግጥም የኢትዮጵያ ጃዝ ሙዚቃን እንዳካተተም ገልጿል። ኢትዮ ጃዝ በሚወደው የሙዚቃ ዘርፍ ብዙ ነገርን እንዳይ እንዲያውቅና እንድረዳ አድርጎኛል። ቅላጼው ጠንከር ያለው አስደናቂ የጉጉትን ስሜትም ሆነ ትንሽ ሀዘን ትካዜን የሚያስጨብጥ አይነት ነው። ሙዚቃው መሳጭ ነው። ኢትዮ ጃዝ ሙዚቃ ለየት ያለ የምዕራባውያንን የሙዚቃ ስልትና የኢትዮጵያ ሙዚቃን ያካተተ የኢትዮጵያ የጃዝ ሙዚቃ አይነት ነው። በስድሳዎቹ ዓመታት የኢትዮ ጃዝ ሙዚቃ አባት ተብሎ በሚታወቀው በሙዚቀኛ ሙላቱ አስታጥቄም ነው የተፈጠረው። ከአመታት ወዲህ የኢትዮ ጃዝ ሙዚቃ ስልት አንዴም በዛ ብሎ ሌላም ጊዜያነስ ብሎ ቀላጼው ስልቱ ተለዋውጧል። የኢትዮጵያ የጃዝ ሙዚቃ ስልት በአንጋፋው ኢትዮጵያዊ ሙዚቀኛ ሙላቱ አስታጥቄ የዓለምን የሙዚቃ መድረክ ያደረገ ከረገጠ በኋላ ተወዳጅነቱ እየሰፋ መምጣቱ ይታወቃል። እንደ ባህል ሙዚቃችን ሁሉ መለያችን የሆነው ኢትዮ ጃዝ የዓለምን የሙዚቃ አፍቃሪዎች ይበልጥ እየማረከ ወደ ኢትዮጵያ እየሳበ መሆኑ ተነግሮለታል። በርካታ ጃዝ አፍቃሪ ኢትዮጵያውያን ሙዚቀኞችም ብቅ ብቅ እያሉ ነው። ጀርመናውያኑንም እንደሰማችሁት ማርኳል። ታዋቂው የፒያኖ ተጫዋች ሳሙኤል ይርጋ አ ብዙ ሙዚቃዎች አዳምጣለሁ። ከልጅነቴ ጀምሮ እስካሁን ድረስ የምጫወተውን ሙዚቃ ብቻ ሳይሆን ያልተጫወትኳቸውንም ወይም የተለያዩ ሀገር ባህሎችን አዳምጣለሁ። አንድ ሙዚቀኛም እንደዛ መስማት አለበት ብዬ ስለማምን እና ያን በማድረጌ ከልጅነቴም ጀምሮ የአርንቢ ሂፕሆፕ፣ ጃዝም ሮክም፣ አፍሪካን ጃዝም ኢትዮ ጃዝም ስሰማ ስለነበር ከነ ማክስ እና ክሉዞ ጋር ለመስራት ይሄ ሀሳብ ሲመጣ ብዙ የሚያግባቡን ነገሮች ነበሩ ውስጥ ከእነሱም ውስጥ ያሉ የሙዚቃ ስታይሎች እና ያ ለእኔ በጣም አግዞኛል ብዬ አስባለው። ከብዙ ሙዚቀኞች ጋር መግባባት የሚያስችል ሚዲየም ነገር እንዲሆን ማለት ነው። እነ ማክስም በዛ ደስተኞች ነበሩ። የእነሱንም በመረዳት ክሉዞ ከእኔ ጋር አብረን ስንጫወት በጣም ፈጣን ነበረ ሙዚቃዎቼን ወዲያው የመያዝ እና የመረዳት ነገሩ በጣም ፈጣን ነው። ታለንትድ እንደሆነ ያስታውቃል። ከኔ ጋርም በመስራታቸው እነሱ ደግሞ በጣም ደስተኞች ነበሩ። በጣም ደስ ብሏቸው ነው ለእኔ ነው ብዙ ነገሩን መስጠት የፈለጉት እና ደስ የሚል ጊዜ ነበረ እዚህ አዲስ አበባ ያደርጉ ሁለቱ ጀርመናውያን እውቁ ኢትዮጵያዊ የፒያኖ ተጫዋች ሳሙኤል ይርጋ በጋራ የሙዚቃ ልምምድን ሲያደርጉ ነው ያመሹት። የሳሙኤል የሙዚቃ ባንድ አስር ሙዚቀኞችን ያካተተ እንደሆነም ተዘግቧል። ጀርመናዊው ሙዚቀኛ ኮልዞ በሳሙኤል ይርጋ የሙዚቃ ችሎታ በጣም መማረኩን ገልጿል። ሳሙኤል ይርጋ የተለየና ግሩም የሆነ የሙዚቃ ችሎታ ያለው ጠንካራ ሰራተኛ ነው። ሳሙኤል ምን ያህል ታግሎና ጠንክሮ ሰርቶ ይህን ሙዚቃ መጫወት እንደቻለና ተቀባይነት እንዳገኘ ሰዎች የእሱን ታሪክ የሚያውቁ ይመስለኛል። እኔም ሁኔታው እረዳለሁ። ሙዚቃን ሲጀምር እኔም ብዙ መሰናክሎችን ገጥሞኛል ኛ ለመሆን ሲያቅድ አላማው ላይ ለመድረስ ብዙ ወጣ ወረዶችን እንዳለፈ ተተርኳል። ሙዚቀኛ ልሆን ነው በማለቱ በመጀመሪያ የገዛ ቤተሰቦቹ አልወደዱለትም ነበር። በሙዚቃ ህይወቱን ይመራል፣ የወደፊት ኑሮውን ያስተካክላል የሚል እምነት አልነበራቸውም። ሙዚቀኛ ሳሙኤል ጥርሱን ነክሶ ተምሮ ታዋቂና ድንቅ ሙዚቀኛ ለመሆን የበቃ ገና በድንቅ ስራው መሰላሉን እየወጣ ያለ ትልቅ የሙዚቃ ብቃት ያለው ታዳጊ ሙዚቀኛ ሲሉ ጀርመናውያኑ መስክረውለታል። የ30 ዓመቱ ሳሙኤል ርጋ በዓለም አቀፍ የሙዚቃ መድረክ ውል ለማግኘት የታጨ መሆኑም ነው የተመለከተው። ሙዚቀኛ ሳሙኤል ርጋ በጀርመን የሙዚቃ መድረክ እጅግ ታዋቂ የሆኑትን ሙዚቀኞች አዲስ አበባ ላይ ሲያገኝና ለሙዚቃ በጋራ አንድ መድረክ ላይ ሊሰለፍ ሲዘጋጅ አንድ ሀሳብ አፈለቀ። አንድ ነን አላቸው። ዊአርዋን አንድነን በፊት የጻፍኩት ሙዚቃ ነው። ቆይቻለሁ እሱን ከጻፍኩት። ከዛ ከእነሱ ጋር የመስራት ሀሳብ ሲመጣ ሙዚቃ በመጀመሪያ ሁላችንም አንድ እያደረገን ያለ ነገር ነው፣ ወይም ሲያደረገን የነበረ እያግባባናል። ይኸው ከሌላ ሀገር መጥቶ አንድ ሰው ከእኔ ጋር መስራት ሲፈልግ ሙዚቃ ነው በመሀል እያገናኘን ያለ ነው። ግን ከለራችንም ተለያየ፣ ጀርመናዊም ሆነ ኢትዮጵያዊም ሆነ አፍሪካዊም ሆነ አውሮፓዊም ሆነ እኔ ማምነው አንድ ነን ብዬ ነው። ዋናው ነገር ሰውን አንድ የሚያደርገው አስተሳሰቡ ነው። ስለዚህ የውሃውንም ፕሮጀክት ለመስራት ፈቃደኛ ሆነው ሲመጡ እኔም እዚህ ፈቃደኛ ስሆን ለአንድ አላማ ነው የተቸገሩ ሰዎችን በውሃ ንጹህ ውሃ በማግኘት ያንን የማግኘት ኦፖርቹኒቲው የሌላቸውን ሰዎች ማዳረስ ነው እንግዲህ ንጽሀ ስለዚህ እሱ ራሱ አላማው አንድ ያደርገናል። እኔም ብዙ እንደዚህ ሁማኒቴሪያን የሆኑ ነገሮች ላይ መሳተፍም ፈልግ ነበር። አንዳንድ እዚህ ማደርጋቸውም ነገሮች አሉ። እነሱም መጥተው ሲጠይቁኝ ሙዚቃውንም አንድነን፣ በስራውም አንድነን፣ በአስተሳሰብም አንድነን። የከለር ልዩነት ለእኔ ምንም ልዩ ብዬ አላስብም። ሰዎች ብዙ ጥሩ ነገር እያላቸው ከለር ላይ አተኩረው ውስጣቸውን ማየት አለመቻላቸው ነው እያለያየ የመጣው እንጂ፣ ለእኔ እዚህም ሆነን እዛ ዋናው ልባችንን አስተሳሰባችን ነው። ስለዚህ አንድ ነን ብዬ ነው ማምነው አንድ መሆንም አለብን ብያ ምናለስ ማክስ ክሉዞ ሌሎቹም ቪቫ ኮናግባ ውስጥ ያሉትም እዚህ ውስጥ እኔ ጋም ያሉት ሙዚቀኞች አብሮ የምንሰራው እንዳለ ሸራተን ሆቴል የዛ ጊዜ ሲተባበ አንድ ስለሆነ ነው፣ አስተሳሰቡም አንድ ስለሆነ ነው። እና አንድ ነን፣ አንድ አለም ህዝቦች ነን። ቦታ ሲለያየን እኛ መለያየት የለብንም ብዬ ስለማንን ነው። ሳሙኤል፣ እንግዲህ በጀርመን ታዋቂ የሆኑትን ሙዚቀኞች እንዴት አገኘሃቸው? በጣም ደስ የሚሉ ሰዎች ናቸው። አንደኛ ስማቸው በጀርመን ውስጥ ትልቅ እንደሆነ አውቃለሁ። እዚህ መጥተው መሬት ወርደው ነው ሁሉንም ሰው ማለት እኛ ሱፐርስታሮች ነን ብለው አይደለም፣ እንደውም ምንም የማያውቁ ያህን ነው አብረው ከሁሉም ጋር ሲሰሩ ሲሳተፉ ሲያወሩ የነበሩት እና በጣም በጣም ደስ ብለውኛል፣ ደስ ይል ነበር። የገንዘብ ማሰባሰቢያ የሙዚቃ ድግሱ ቪቫኮን አጓ ለሚለው የንጹህ ውሃ አቅራቢ ድርጅት ነው ማለት ነው። ስለ አላማውም ለህዝቡ ለማሳወቅ እንደዚህ እየሰራ እንደሆነ ለኢትዮጵያም ለሌሎች አፍሪካ ሀገሮችም ውሀ ለተቸገሩ ሀገሮች እንዳለ እየሰራ መሆኑን ለማሳወቅ የቻሪቲ ኮንሰርት ነው። በነፃ ነው። እኔም እዚህ ውስጥ የተሳተፍኩት ምንም ደግሞ አላማው ትልቅ ስለሆነ ጭራሽም የገንዘብ አይነት ጥያቄዎች አላወራሁም፣ አልተወያየውም ጭራሽ እና ሸራተን ሆቴልም ቦታውን ሲሰጠንም እንደዛው ሬኮርድ እንድናደረግ የማይፈቀድ ራሱ ክፍል ሰጥተውናል። እነሱ ቪአይፒ ብለው የሚሉት አንድ ሙሉ ቀን እዛ ቁጭ ብለን ቀርተናል። እና ብዙ ትብብር ነበር ነበረ ከያቅጣጫው፣ እና ያ ለእነሱም ደስ የሚያሰኝ ነበር ብዬ አስባለሁ። እንደዚህ ኢትዮጵያ ድረስ መጥተው የሆነ ነገር ቀምተው ስላላቱ ደስ የሚል ጊዜ አሳልፈው ሄደዋል ብዬ አምናለሁ። በዚህ በጀርመን በወጣው ዘገባ ላይ የገንዘብ ማሰባሰቢያ የሙዚቃ ድግሱ አንተና ጀርመናውያኑ ብቻ ሳትሆኑ አስር ሙዚቀኞችን ያጠቃለለው ያንተም የሙዚቃ ቡድን ጭምር እንደሆነ ነው የተዘገበው። አዎ ከኢትዮጵያም ከውጭም ያሉ ሙዚቀኞች እኔ በአንድ ውስጥ አሉ። ከኔ ጋር አብረው የተማሩ የያሬድ ትምህርት ቤት ውስጥ የተማሩ ከሌላም ትምህርት ቤት የተማሩ እንደዚሁም ሳይማሩም ሙዚቀኞች የሆኑ በጣም ታለንት ሙዚቀኞች አሉበት እዛ ውስጥ። የእኔ በአንድ ብዙ ጊዜ አስር አስራ አንድ ከዛም በላይ የሚሆንበት ጊዜ ያለ፣ ና ብራስ ሴክሽን አለው ታዋቂው ሳክስፎኒስት አክሊሉ ወልደ ዮሐንስ እና ሌላኛው እንደዚሁ ታዋቂ ሳክስፎኒስት ዘሪሁን በለጠ ፐርከሽን ቲም የሚባል እንግሊዛዊ በአጋጣሚ ድራም ከነሱ ከነ ክሉዞ የመጣ ድራመር አብሮን ተጫውቷል። ቲም ይባላል። እሱም ከኔ ጋር ደግሞ ሳምሶን ጅፋር፣ ሌላ ኢትዮጵያ ውስጥ የተከበረ ድራመር ቤጊስ የምወደው አሰፋ፣ ጊታር ሁለት ጊታሪስት ነበረኝ፣ ዘካሪያስ ጌታውን እና ሮቤል ማሃሪ ከማሪ ብረዘስ፣ እንደዚሁም ድምፅ ላይ ደግሞ ስንሻው የሚባል አዲስ እና ቻለንት ዘፋኝ፣ ሮዛ የምትባል ቤቢ ወይም መስፍን፣ እነዚህ ሁሉ አሉበት። በጣም ደስ የሚል ጊዜ ነበረ። በአጠቃላይ እያሳለፍ ነው። ጀርመናውያኑና የፒያኖ ተጫዋቹ ሳሙኤል ኤርጋ ያዘጋጁት የገቢ ማሰባሰቢያ የሙዚቃ ድግስ እጅግ ማራኪ እንደነበር ተዘግቧል። ይህንኑ ሙዚቃቸውን አንድ ነን በሚል ስም በሙዚቃ አልበም በቅርቡ ለሙዚቃ አፍቃሪ ጆሮም ያደርሳሉ። ሁለቱ ጀርመናውያን ሙዚቀኞች የኢትዮጵያ ይህ ጉዟቸው ስኬታማ እንደነበርና ኢትዮጵያን ተመልሰው መጎብኘታቸው አይቀሬ እንደሆነም ተናግረዋል። በጉዞው ጥሩና ደስ የሚለው ነገር ተመልሼ በቅርቡ መምጣቴን ሳስቦ ነው። ጀርመናውያኑና ኢትዮጵያዊው የጋራ መድረክ የሙዚቃ ድግስ አዲስ አበባ ላይ አለበቃም። ከ12 እና 15 ቀናት በኋላ በሰሜናዊ ጀርመን የወደብ ከተማ በሆነችው ሃምቡርግ ላይ የጋራ የሙዚቃ ድግስ መድረኩ ይቀጥላል። ሙዚቀኛ ሳሙኤል ለዚሁ ድግስ ወደ ጀርመን መግቢያ ቪዛ ሲጠይቅ በመጉላላቱ ማዘኑን ገልጿል። የኋላ የኋላ ግን የመግቢያ ፈቃድ ቪዛውን ማግኘቱንና ለበጎ ስራ ሙዚቃን ሃምቡርግ ላይ ለመጫወት የሚችልበት ሁኔታ መፈጠሩ እንዳስደሰተው ሳይገልጽ አላለፈም። አድማጮች፣ ለዛሬ ያልኩትን እዚህ ላይ ያበቃው። ሀዜብ ታደሰ ነኝ። ጤና ይስጥልኝ።